የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል ትግራይ ውስጥ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ መቀለ ውስጥ በትግራይ ቴሌቪዥን በሰጡት መግለጫ የክልሉን አመራር ከህዳር ጀምሮ አጋጥሞት የነበረውን ፈተና ለመግለጽ የሚከብድ ክፉ ጊዜ እንደነበር ተናግረዋል። የክልሉ ፕሬዝደንት ወራሪዎችን ገጥመህ መሻገር ከባድ ድል መቀዳጀትም ጨለማ መስሎ የታየበት ወቅት ነበር ብለዋል። ዶክተር ደብረጽዮን ገብረ ሚካኤል በዚህ መግለጫቸው ፋሽስታዊ ያሉት የአብይ አህመድ ስርዓት በተንኮልና ህጋዊ ባልሆነ መንገድ ስልጣን ላይ ተቆናጥቶ እየገዛ የትግራይ ህዝብ ባካሄደው ህጋዊና ታሪካዊ ምርጫ ለተቋቋመው የትግራይ ብሔራዊ መንግስት እውቅና አልሰጥም አልቀበልም ብሎ ለህዝባችን የተመደበ በጀት የሚገባውን ማህበራዊ አገልግሎትና ሌሎች ጥቅማ ጥቅሞች እንዳይደርሰው በጉልበትና ሌሎች ክፋቶች ከልክሏል ብለዋል። የክልሉ ፕሬዝደንት አምባገነን ሲሉ ከጠሯቸው ኢሳያስ አፈወርቂና ተስፋፊ ካሏቸው የአማራ ክልል ኃይሎች እና ሌሎች የጥፋት ኃይሎች ካሏቸው ጋር ተባብሮ የህዝብና የአገር ሉዓላዊነት አሳልፎ ሰጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድን ኮንነዋል። በታሪክ ታይቶና ተሰምቶ የማይታወቅ ክህደት ፈጽሟል ሲሉም ከሰዋል። ወራሪ ያሏቸው ኃይሎች ባለፉት ስምንት ወራት ትግራይን ከዓለም ካርታ ለማጥፋት የትግራይን ህዝብ ከምድረገጽ ለመሰወርና ዘሩን ለማጥፋት ተከታታይ ወረራዎችን ፈጽመዋል ያሉት ዶክተር ደብረጽዮን፣ እነዚህ ኃይሎች በ21ኛው ክፍለ ዘመን እንኳን ሊፈጸም ሊታለሙ እንኳን የማይታሰብ አረመኔያዊ ተግባር በመፈጸም የዓለምን ማኅበረሰብ ሳይቀር ያስደነገጠ እኩይ ተግባር ፈጽመዋል ብለዋል። ሕዝቢ ትግራይ ብመሪርን ነዊሕን ቃው ቃልሲ ብደሙን ዕፅምቱ ዘረጋገጾም መሰል ዓርሰ ውሳነ ዓርሰ መደርኡን ክምንጥሉ መንነቱን ብሔራዊ ክብሩን ግሂሶም ከባህለቡ 30 ዓመታት ብጽፍሩን ረሃጹን ዝጥሪዮ ሃብትና የትግራይ ህዝብ በረጅም የትጥቅ ትግል በደሙና በአጥንቱ ያረጋገጠውን የራስን እድል በራስ የመወሰንና ራስን የማስተዳደር መብት ለመንጠቅ ማንነቱንና ብሔራዊ ክብሩን ደፍረው ባለፉት ሰላሳ ዓመታት በላቡ ያካበተውን ሀብትና ንብረት ዘርፈው አቃጥለውና አበላሽተው እንደ ግመል ሽንት ወዳላ እንዲመለስና እንዲደኸይ በረሃብና በህመም እንዲያልቅ ከዚህ ክፉ ምኞት ያመለጠ ካለ ደግሞ ተሰዶ እንዲበታተን ያልቆፈሩት ጉድጓድ አልነበረም። አያይዘውም ህዝባዊው ትግል ተገደን የገባንበት እንጂ ፈቅደን እንዳልሆነ ግልጽ ነው ብለዋል ዶክተር ደብረጽዮን። ኣብዘን ፈታውን ጸላእን ግልፂ ክኸውን ዝግብኦ ህዝቢ ትግራይ ዝኾነ ወራር እንተመኪቱ ብሔራዊ ኩሩን መንነቱ ምርጋጽ ዝኾነ በደልን ግፍዕን ናይ ምጽዋር ልምዲ የብሉን ለጠላትም ለወዳጅም ግልጽ መሆን ያለበት የትግራይ ህዝብ ወራሪዎችን በመመከት ብሔራዊ ማንነቱ ማረጋገጥ እንጂ ማንኛውንም ግፍና በደል የመሸከም ታሪክ የሌለው መሆኑን ነው። ጠላቶች በፈጸሙት በደልና ግፍ የተነሳ በምሬት ወደ ትግል ተቀላቅሎ ቀንደኛ ጠላቶቹን በአጭር ጊዜ ያንኰታኰታቸውም በዚህ ምክንያት ነው። ወደፊት ይከናወናል ስላሉት ሲናገሩም ኣብ ካልኣይ ውግ ዓለም ኩሉ ዓይነት መሰረተ ልምዓትን ማሕበረ ኢኮኖማዊ ትካላትን ምሉእ ብምሉእ ዓይኒ ዝነበረት ጀርመን ኣተሓሳስባ ሕዝባ በሁለተኛው የዓለም ጦርነት ወቅት መሠረተ ልማቶቿና ማኅበራዊ ኢኮኖሚዋ ሙሉ በሙሉ የወደሙባት ጀርመን የሕዝቧ አስተሳሰብ እምቅ ዕውቀትና ችሎታ ሙሉ ለሙሉ ስላልጠፋ በአስር ዓመታት ውስጥ ደግማ ተገንብታ ዛሬ በዓለም አራተኛ ደረጃ በመሆን እየመራች ትገኛለች። የትግራይ ህዝብም በተመሳሳይ ጠላቶቹን አፈር ካለበሰ በኋላ አቅሙንና እውቀቱን አስተባብሮ ትግራይን ከፍ ወዳለ ደረጃ እንደሚያደርሳት ጥርጥር የለውም። የትግራይን ህዝብ ወዳላ የሚመልስ ምድራዊ ኃይል የለም። ስለሆነም የትግራይ ህዝብ የሚያስፈልጉትን ነገሮች በቅደም ተከተል በመዘርዘርና በፍጥነት አስተካክሎ በአጭር ጊዜ ወደፊት መገዝገሱ አይቀሬ ነው። ይህንን ቃል በተግባር እንደምናሳየው ወዳጅም ጠላትም ሊያውቅ ይገባል። የሰላም ልማትና የዲሞክራሲ ፕሮግራማችንን ወገባችንን ጠበቅ አድርገን በመስራት በአይነትና በብዛት ማህበራዊ ለውጥ በማስመዝገብ ሌላ ተጨማሪ ድል እናስመዘግባለን ብለዋል ዶክተር ደብረ ጽዮን ገብረ ሚካኤል በትላንቱ የትግራይ ቴሌቪዥን መግለጫቸው።